በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመናት የማይቀይሩ በነጩ ዙፋን ላይ ተቀምጠህ ዓለምን በፍቅርና በሰላም የምትገዛ የአባቶቻችን የቅዱሳን አምላክ ጌታ እግዚአብሔር ሆይ ያለፈውን ጊዜ በሰላምና በሕይወት አስፈጽመ በኃጢአትና በበደል ባለቀው እድሜያችን ላይ ይህ የዛሬውን ቀን ጨምረ ስለ ሰጠኸን እናመሰግንሃለን። ጌታ ሆይ ክብርና ምስጋና አምልኮትና ውዳሴ ሁልጊዜም ከምድር እስከ አርያም ድረስ ላንተ ይሁን። የአይሁዳዊ ብልጫው ምንድን ነው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ ሦስት ቊጥር አንድ የተወደዳችሁ የተወደዳችው የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች እስከ መቃብር ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችው ቅዱስ አምላካችን እግዚአብሔር ያለፈውን ዘመን ሁሉ በሰላምና በሕይወት ጠብቆ ዛሬን በምስጋናና ልዩ በሆነ ውዳሴ አንደበታችንን እንድንከፍት የርሱን ድምፅ እንድንሰማ ስለረዳን ሕያውና ዘላለማዊ ስሙ የተመሰገነ ይሁን። ዛሬ እግዚአብሔር ቢፈቅድና ቢረዳን በዚህ ቀን የምንነጋገርበት የትምህርታችን ርዕስ ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ ሶስት ቁጥር አንድ ላይ የአይሁዳዊ ብልጫው ምንድነው? ብሎ የተናገረውን ኃይለ ቃል ሲሆን የትምህርቱ መሰረታዊ ዓላማ ክርስትና ጥቅምና ልዩነት እንዳለው አውቀን ከኃጢአት ርቀን እግዚአብሔርን በፍጹም ነፍሳችን ማምለክ እንድንችል ቅዱሱ አምላካችን እግዚአብሔር በምንሰማው ቃል እንዲባርከን መልካም ፈቃዶ ይሆንልን። የአይሁዳዊ ብልጫው ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? ወገኖቼ አሁን በየትኛውም ስፍራ በየትኛውም አጋጣሚ ብንሆን ይህ የአምላካችንን የእግዚአብሔርን ቃል ልባችንን በመክፈት እንድንሰማና ከድካማችን ሁሉ እንድናርፍ በልባችን እየጸለይን አምላካችን እግዚአብሔር የሚነግረንን መለኮታዊ ድምፅ ለማስተናገድ ራሳችንን እንድናዘጋጅ ጌታ መንፈስ ቅዱስ ሁላችንንም ይርዳን። እኛም አገልጋዮቹ በቅዱሱ ሰገነት ላይ ስንቆም እርሱን እንጂ የራሳችንን ክብር እንዳንገልጥ ቅዱስ ጸሎታችሁ ታግዘን። የአይሁዳዊ ብልጫው ምንድነው? ይላል ቅዱስ ጳውሎስ። እግዚአብሔር ልጆች፣ ዛሬስ እግዚአብሔር ምን ይነግረናል ብላችሁ ተስፋ ታደርጋላችሁ? ምንድነው አምላካችን ለእኛ ያለው በጎ ሐሳብ? ቃሉንስ በመስማት መጨረሻ ላይ ምን ለመወሰን ተዘጋጅተናል? እንግዲህ ታሪኩን ወደ ኋላ ተመልሰን ሐዋርያው ቅዱስ ጳውሎስ በምን ምክንያት የአይሁዳዊ ብልጫው ምንድን ነው፣ ወይስ የመገረዝ ጥቅሙ ምንድነው ብሎ የተናገረውን ቃል ከስር ከመሠረቱ ለማምጣት ወደ ኋላ ተመልሰን ቅዱስ ጳውሎስ በምን ምክንያት ይህንን ሐሳብ እንደጻፈው ለማየት እንሞክራለን። ሁላችሁም እንደምታውቁት በደገኛይቱ ሕግ፣ በወንጌል በምሥራቹ ቃል የሚያምኑ ሁሉ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት እንዲሸጋገሩ የእግዚአብሔር ፍቅር ዓለምን ሁሉ ግድ ብሏል። በዚህ ምክንያት የሐዲስ ኪዳን አገልግሎት አገልግሎቱ የፍቅርና የጽድቅ አገልግሎት ነው። ለስም አጠራሩ ክብር ምስጋና ይግባውና ቀዳማዊው ቃል ኢየሱስ ክርስቶስ በሥጋ ከተገለጠ በኋላ የመቃብር ምዕራፍ ተዘግቶ የሞት አገልግሎት ቆሞ አገልግሎቱ ሁሉ የሐዲስ ኪዳን አገልግሎት ሆኗል። በዚህ ምክንያት ብዙ አሕዛብ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መጥተዋል። ብዙዎቹም በብሉይ ኪዳን የሚኖሩ ከሕገ ኦሪት ወደ ሕገ ወንጌል ተሸጋግረዋል። ይልቁንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ካረገ በኋላ ዓለምን በወንጌል እንዲያጠምቁ የደረቀውን ዓለም ወደ ፍሬ ጽድቅ እንዲያሸጋግሩ ጌታ የለያቸው ደቀ መዛሙርት አጥብቀው የቤተ ክርስቲያንን ሥራ ይሰሩ ነበር። ከእነዚህም መካከል አንዱ ብርሃን ዓለም ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በሮም ያሉትን የሐዲስ ኪዳን ቤተ ክርስቲያን ልጆች በወንጌል በእግዚአብሔር ቃል ልዩ ወደ ሆነው ወደ ሰማያዊው ክብር ለማስጠጋት በሚደክም ድካሙ ውስጥ ሰይጣን ደግሞ የራሱንን ከርዳድ ይዘራ ነበር። የራሱን ትምህርት በሕዝቡ ልቦና ውስጥ ይበትን ነበር። አንድ ጊዜ በሮም በወንጌል ደክሞ የሰበሰባቸው ደቀ መዛሙርቱን አይሁድ ይፈትኗቸው ጀመር። ሐዲስ ኪዳን ሐዲስ ኪዳን ትላላችሁ ያለ ኦሪት ሕግ የለን። ወንጌል ወንጌል ትላላችሁ ያለ ብሉይ ኪዳኑም ሕግ ድህነት የለም። ክርስትና ክርስትና ትላላችሁ አይሁድ ካልሆናችሁ በራሳችሁ ረፍቴላችሁ። ደግሞም ስለ ጥምቀት ትናገራላችሁ እንደ ተስፋው ቃል የአብርሃም ዘር ከሆናችሁ ካልተገረዛችሁ አትረቡም ይሏቸው ነበር። አንዳንድ ጊዜ እግዚአብሔር በልባችን ከጨምረው እውነት። በተለየ መልኩ ሌላ ስብከት ስንሰማ አዲስ ቃል ወደ ጆሮአችን ሲገባ የማንፈተን፣ የማንነካ የለንም። ወደ አዲስ ኪዳን የመጡትን ወደ ሕይወት በር የተጠጉትን የአዲስ ኪዳን ክርስቲያኖች አይሁድ በዚህ ምክንያት ይረብሿቸው ጀመር። አይሁድ ካልሆናችሁ ደግሞም ካልተገረዛችሁ ከአብርሃም በሥጋ ካልተወለዳችሁ በራሳችሁ ሕይወት የላችሁም። ስለ ምንድ ነው የምትደክሙት? ይሏቸው ጀመር። ስንት ጊዜ እንዲህ ዐይነት ድምፅ ሰማችሁ? ክርስትና እንደማይጠቅም፣ እንደማይረባ አንዳንዶችም የዓለም ፈላስፎች ክርስትና በጭንቀት የተፈጠረ የፈሪዎች ኅብረት ነው ብለው እስኪናገሩ ድረስ አንዳንዶችም መጽሐፍ ቅዱስ የሐሳባውያን ዶሴ እንደሆነ እንደማይረባ፣ እንደማይጠቅም እግዚአብሔርም የሚባል ጌታ እንደሌለ። የእግዚአብሔር ልጆች አሁን ቆርጠን የተነሳ ነው እኚህን ሐሳባውያን ያለ ማሳፈር ለማሳፈር ብቻ። በእውነት እግዚአብሔር አለ። ይህንን ምድር ማን ጠፈጠፈው? በእውነት እግዚአብሔር አለ። አሁን የምንሞቀውን ፀሐይ ማን ናወጣ? በእውነት እግዚአብሔር አለ። አሁን የምንምገውን አየር ማን ሠራለን? እሱ ብቻ አምላካችን እሱ ብቻ እግዚአብሔር። ክርስትና የስብሰባ ውጤት የሚመስላቸው አሉ። አይደለም፣ የደም ውጤት ነው ክርስትና። የስጋ ውጤት ነው ክርስትና። ዋጋ የተከፈለበት ህይወት ነው ክርስትና። ምንድን ነው ክርስትና? ለእናንተ ምንድን ነው የእግዚአብሔር ልጆች? ምንድን ነው ክርስትና? ንገሯቸው። የድል ነሺዎች ኅብረት ነው በሉ። የእግዚአብሔር ልጆች ስብስብ ነው በሉ የሰማያውያን ጉባኤ ነው በሉ። ክርስትና ትምክታችንን ማንም ከንቱ እንዲያደርግብን አንፍቀድ። ክርስትና ምንድን ነው ይሏቸው ነበር አይሁድ። በዚህ ምክንያት በሮም ያሉ የቅዱስ ጳውሎስ ደቀ መዛሙርት ለቅዱስ ጳውሎስ መልእክት ላኩበት። አይሁዳዊ ካልሆናችኋት ድኑም እያሉን፣ ከአብርሃም በሥጋ ካልተወለዳችኋት ጸድቁም እያሉን የግርዘትን ምልክት ካልተሸከማችሁ ሕይወት የላችሁም እያሉን ነው። ምን ይሻለናል ብለው ለቅዱስ ጳውሎስ ላኩበት። ቅዱስ ጳውሎስ አይሁድ ማን እንደሆነ ያውቃል። ቅዱስ ጳውሎስ ኦሪት ምን እንደሆነች ያውቅ። ቅዱስ ጳውሎስ አሳዳጅነት ምን እንደሆነ ያውቃል። ቅዱስ ጳውሎስ ሐዲስ ኪዳንም ምን እንደሆነ ያውቃል። ከዚህ ተነሥቶ ነው መልእክት ሊልክላቸው ግድ የሆነበት አይሁድ በእርግጥ እንደ ተስፋው ቃል የአብርሃም ልጆች ናቸው በሥጋ አበብዙሐን አብርሃምን ደግሞ ሁላችሁ ታውቁታላችሁ አብርሃም የእግዚአብሔር ወዳጅ አሕዛብ ሁሉ ባንተ ይባረካሉ ተብሎ በእግዚአብሔር የተስፋ ቃል በልቡ የተጨመረለት ታላቅ ሰው ነቢያት ሁሉ የመሰከሩለት የሕግ መጽሐፍት ሁሉ የሚያወሩለት አብርሃምን የሚመስል እግዚአብሔር ወዳጅ ማን ይኖራል? ስለ እግዚአብሔር ፍቅር ካራንን ትቶ የከለዳውያንን መንደር ኡርን ትቶ ለእግዚአብሔር የተለየ ሰው ነው አብርሃም። አብርሃም ለእግዚአብሔር ከተለየ በኋላ በከነአን ምድር እግዚአብሔር እንዲህ ብሎት ነበር፣ አብርሃም አብርሃም የምድር አሕዛብ ሁሉ ባንተ ይባረካሉ። ይህንን እግዚአብሔር ፈቀደለት። አንድ ጊዜ እንደውም ወደ ደጃ አውጥቶት ከድንኳኑ ፈቀቅ እንዲል አድርጎት እስኪ አብርሃም ወዳጄ ወደ ሰማያት ተመልከት ብሎት ነበር። አብርሃምም ዐይኖቹን አንስቶ ወደ ሰማያት ሲያይ በሰማይ ደረት ላይ እጅግ ብዙ የሆኑ የከዋክብት መንጋ ተዘርግፈው አየ። እግዚአብሔርም ጠየቀው አብርሃም ምንታ ያለህ አለው። ቁጥር ስፍር የሌላቸው የሰማይ ከዋክብትን አያለው አለ። እግዚአብሔርም ዘርህን እንደዚህ አበዛልሃለሁ አለው። እንደ ሰማይ ከዋክብት፣ ዝቅ ብለህ ደግሞ ወደ ምድር አለው። አብርሃምም አየ። ምንታ ያለህ አለው። እጅግ ብዙ በሰው ቁጥር ሊለካ ሊሰፈር የማይችል የምድር አሸዋ አያለው። ዘርህንም እንደዚህ አበዛዋለሁ። ስለ ምንድን ነው የምትጨነቁት? እግዚአብሔር ልጆች ስለ መባረክ፣ ስለ ድቃቄም ሳንቲም ወይ ስለ ዕላቂ ጨርቅ ስለ ምንድን ነው የምትጨነቁት? በረከት በጻድቅ ራስ ላይ ነው ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 10 ቁጥር አምስት ጀምሮ ተመልከቱ። የተጠቀጠቀ መስፈሪያ በጉያችን የተሰጠን እኛ እግዚአብሔር ልጆች ስለ ምንድን ነው የምታስቡት? ዘርህን እንደ ሰማይ ከዋክብት እንደ ምድርም አሸዋ አበዛልሃለሁ ብሎታል። በሰማይ ከዋክብት መስሎ ያሳየው ከአብርሃም በስጋም በባህሪም የሚወለዱ ጻድቃን ልጆቹን ኮከብ ሰማያዊን ከአብርሃም በሥጋም በባህሪም የሚወለዱ ጻድቃን ልጆቹም ሰማያዊያን ናቸው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 18 ጀምሮ እኛ ግን ሀገራችን በሰማይ ነው እንዳለ በምንሠራው የጽድቅ ሥራ አዲሱን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ለብሰን፣ አሮጌውን እርሾ ከውስጣችን አስወግደን፣ ክርስትና ምን ማለት እንደሆነ ገብቶ ለእግዚአብሔር እጃችንን ዘርግተን፣ ሁለንተናችንን ካስማረክን እኛ ሰማያውያን ነን፤ ዜግነታችንም እርሱ ነው። በሰማይ ኳክብት የተመሰሉ ከአብርሃም በስጋም በባህሪም የሚወለዱ ጻድቃን ልጆች። አንድም ኮከብ ብሩህ ነው። ከአብርሃም በስጋም በባህሪም የሚወለዱ ጻድቃን ልጆቹ ብሩሃን አይምሮ ናቸው። እነዚህ ነው ያሳየው እግዚአብሔር ለአብርሃም እውነት ነው። በትንቢተ ዳንኤል ምራፍ 12 ቁጥር ሦስት ላይ በዚያም ዘመን ይላል ብዙዎችን በማስተማር ከክፉ ሥራቸው ወደ ደግነት የሚመልሱ ሁሉ እንደ ሰማይ ከዋክብት ይደምቃሉ ተብሎ ተጽፏል። እግዚአብሔር ልጆች ሩጫችን ሁሉ ለመድመቅ እንጂ ለመደብዘዝ እንዳይሆን አደራ። የእግዚአብሔር ልጆች ትግላችን ሁሉ ለማሸነፍ እንጂ ለመሸነፍ እንዳይሆን ውጊያው ከሥጋና ከደም ጋር አይደለም፣ በጨለማ ካለው ከክፋት ሁሉ መንፈሳዊ ሠራዊት ጋር ደግሞ፣ የሚያሸናፊነቱ ሥልጣን እግዚአብሔር ልጆች ነው የገዥነቱ ስልጣን የእግዚአብሔር ልጆች ነው። የበላይነቱ ስልጣን የእግዚአብሔር ልጆች ነው። ሁሉን ካሸነፈ በኋላ ክርስቲያን ፍጻሜው እንደ ሰማይ ኮከብ ማብራት ማብራት፣ ከአብርሃም በእውነት የተወለዱ እንደ ሰማይ ከዋክብት ይደምቃል። ከአብርሃም አብራክ የተከፈለ የአብርሃም አምላክ የአብርሃም ልጅ ኢየሱስ ክርስቶስ ዳዊት ስርና ዘር የሚያበራም የንጋት ኮከብ ተብሎ ነው የተጻፈው ራይ ዮሐንስ ምዕራፍ 22 ቁጥር 16 ላይ የሚያበራም የንጋት ኮከብ ነኝ ይላል። ከአብርሃም በስጋም በባህሪም የሚወለዱ ልጆቹ እኒህ ናቸው። ወደ ምድር ካለው በኋላ በምድር አሸዋ የተመሰሉ ልጆቹን አሳይቶታል። ከአብርሃም በስጋ ብቻ የሚወለዱ የአብርሃምን ስራ መስራት የማይወዱ የአብርሃምን አምላክ እግዚአብሔርን በእውነት ማምለክ ያልቻሉ ብቻ የአብርሃም ልጆች ነን ከሚል ቋንቋ ውጪ ሌላ ነገር የሌላቸው ሌላ ሐሳብ የማያፈልቁ በምድር አሸዋ መስሎ አሳይቶታል። ኀጣን ልጆቹን አሸዋ ይቡስ ነው ወይንም ደረቅ ነው። ከአብርሃም በሥጋ ብቻ የሚወለዱ ሀጣን ልጆቹ ይቡሳነ አይምሮ ጭንጫ ልብ እግዚአብሔር ቃል ቢዘራባቸው ማብቀል የማይችል ሁልጊዜ ወንጌል ሲሰብክ ሁልጊዜ እግዚአብሔር ቃል ሲነገር እነሱ ቃል ስንጠቃ እነሱ አማርኛ መሰነጣጠቅ ለድህነት አይደለም፣ ለጽድቅ አይደለም የሚሰሙ ምናልባት አገልጋዩን በአንድ ነገር ለመጣል። እግዚአብሔር ልጆች እኛ በቅንነት እናገለግላለን፣ በጽድቅ የምሥራችሁን እናወራለን። ስለ ምንም ነገር ሳንጠነቀቅ በአምላካችን በእግዚአብሔር ፊት ቆመን ሁሉ ነገር እንገልጻለን። እንኮላተፋለን አንዳንድ ጊዜ መኮላተፋችንን ሊያስተካክሉት ይፈልጋሉ። ዳህጸ ልሳን ይኖራል። ይሄን ዳህጸ ልሳን ሊያስተካክሉ ይሞክራሉ። እነሱ ከጽድቅና ከሕይወት ከበጎ ቃል ጋር አይደለም ትስስራቸው ከአማርኛ ከቋንቋ ጋር። እኛ ደግሞ ሁል ጊዜ እንኮላተፋለን። እኔ በመኮላተፋችን ደስ ይለኛል። አንዳንድ ጊዜ በጸሎት ስርዓት ወይንም መንፈሳዊ አገልግሎቶች በምናደርግባቸው ቦታዎች ብዙዎቻችን የምንጨነቀው ስለምንጠቀማቸው ቋንቋዎች ጸሎት ስንጸልይ፣ ጉልበት ጉልበት ያላቸውን ታላላቅ አማርኞች እየፈለቀቅን እንዘራቸዋለን። ስለ ቋንቋ እንዳትጨነቅ፣ ስለ አማርኛ መሰካካት እንዳትጨነቅ። እውነት በአባቱ ፊት የማይኮላተፍ ሕፃን ልጅ አለ? ህፃኑ ስለ ተኮላተፈ አባትየው የልጁን ቋንቋ አልሰማም ይላል አባታችን እግዚአብሔር ግን ዘመናችንን ሁሉ ስንኮላተፍ አገለገል ነው እሱ የልጆቹን ቋንቋ እያስተካከለ ይሰማል አንዳንድ ጊዜ ስህተታችንን እንኳን አስተካክለው በበጎ ቀይረውት መስማት የማይፈልጉ ብዙዎች ናቸው እኮ እውነት እላችኋለሁ ልባችን እንዳይደርቅ ልባችን ባዶ ባዶ ምድረ በዳ እንዳይሆን እግዚአብሔር ይርዳን። አሸዋ ይቡስ ነው። አይሁድም ይቡሳና አእምሮ ናቸው። አንድም አሸዋ ክቡድ ነው ከባድ ነው። አይሁድም ከአብርሃም በሥጋ ብቻ የሚወለዱ እነዚህ አጣን ልጆቹን ክቡዳና አእምሮዎች ናቸው። ልባቸው የከበደ ለጽድቅ ለበጎ ነገር ለዛ እኮ ነው ዳዊት እስከ ማእዜኑ ታከብዱ ልበክሙ ያላቸው፣ እስከ መቼ ድረስ ልባችሁን ታከብዳላችሁ? እስከ መቼ ድረስ ከንቱ ሐሳብን ታፈልቃላችሁ? እግዚአብሔር ልጆች፣ እግዚአብሔር እንዲህ አይነት ልብ እንዳይኖረን ይጠብቀን። አንድም አሸዋ ቁሪር ነው ቀዝቃዛ ነው። አይሁድም ከአብርሃም በሥጋ ብቻ የሚወለዱ ኀጣን ልጆቹ አይምሯቸው፣ ቀዝቃዛ ቁሪራና አይምሮ ለጽድቅ ሥራ ለበጎ ስራ ቀዝቃዞች። አንዳንድ ጊዜ እስኪ ራሳችንን እንፈትሽ። ዝማሬው የሚያስደስተን ስንቶች ነን? ማህሌቱ የሚያስደስተን፣ ሰዓታቱ የሚያስደስተን፣ ቅዳሴው የሚያስደስተን፣ የጽድቅ ስራው የሚያስደስተን፣ የመንፈስ ቅዱስ እሳት የነካን ስንቶች ነን? ስንቶች ነን? ስንቶች እሳቱ ነክቶናል? እግዚአብሔር ልጆች እስካሁን እንደደነዘዝን እንደቀዘቀዝን። የእግዚአብሔር ሰው ዳዊት መጎናጸፊያውን ትቶ በቃል ኪዳኑ ታቦት ፊት ለእስራኤል ቅዱስ ለእግዚአብሔር ክብርና ምስጋና ያቀርባል። ሜልኮልና ሜልኮላውያን ደግሞ እጃቸውን አጣምረው ይታዘባሉ። ክርስቲያኖች ናቸው እኮ ይገርማችኋል። ከእኛ ጋር ከሰማያዊው ኅብረት ተካፋዮች ነን ብለው የሚጋፉት ናቸው። እነሱ ግን አያመሰግኑም እግዚአብሔርን እልል ለማለት እንኳን ጠንቃቆች። ፕሮቶኮል እየጠበቁ እግዚአብሔርን ማምለክ ይናፍቃቸዋል። አረተው ዳዊት ምን እንዳለ ታውቃላችሁ? ሜልኮል፣ ይሄ ምናምንቴ የእስራኤል ንጉሥ ነው፣ ከምናምንቴዎች ጋር እንደ እብዶች ይዘላል። ከበሮን ይዘን ማመስገናችን በእግዚአብሔር ፊት እልል ማለታችን ለነሱ እብደት ነው፣ አሊያም ሌላ ስም ሊሰጡት ይችላሉ። ዳዊት ግን ምን እንዳለ ታውቃላችሁ? ሜልኮልን በእግዚአብሔር ፊት ስላሸበሸብኩ ለእስራኤልም ቅዱስ ስለዘመርኩ ናቅሽኝ። አሁን ከሆንኩለት በላይ ገና ለእግዚአብሔር እሆንለታለሁ። ደስ አይል! ይሄ ነው የሚያስገርማቸው። እነሱ አሁን ከሆንለት በላይ ለእግዚአብሔር ገና እንሆንለታለን። መች ሆንለትና መች አገለገልነውና መች ዘመርንለትና መቼ ምሥራቹን አወራንለትና መቼ ደከምንለትና። ሌሎች የሚገርማቸው ይሄ አይደል? ከዚህም በላይ ገና እንሆንለታለን ለእስራኤል ቅዱስ ለእግዚአብሔር እንኳን ለእግዚአብሔር እንኳን ለወዳጃችን እንኳን የሞት ዋጋ ለከፈለልን ስጋውን ለቆረሰልን ደሙን ላፈሰሰልን በባልንጀሮቻችን ሰርግለት የምንሆነውን እናውቀው የለ እንዴ? እግዚአብሔር ልጆች መቀዝቀዝ መቀዝቀዝ፣ መብረት እኛ እንደፈዘዝን እንደደነዘዝን ስንቱን የእግዚአብሔርን መንጋ ተኩላ ነጠቀው። ስንቱን ከበረቱ እያወጣ ወደ መታረጃው በረት ወሰደው። ስንቶች ሃይማኖታቸውን ካዱ፣ ስንቶች ተስፋ ቆረጡ። እሳቱ ይንካን። መንፈስ ቅዱስ በእውነት ያሞቀ አይሁድ ቀዝቃዞች ናቸው። ምንም አይደንቃቸውም፣ አይሞቃቸውም። እሳቱ ስለነካቸው ከሆነ የጌታ ደቀ መዛሙርት እስር ቤት ውስጥ እንኳን ሆነው በታላቅ ዝማሬ የወይኑ መሠረት ያናውጡት የነበሩት እሳቱ ስለነካ ነው። ነቢይ እግዚአብሔር ኢሳይያስ ስለ ጽዮን ዝም አልልም መቼም ዝም አልልም። እሳቱ ሲነካን መች ዝም እንላለን? መች ተናግረን እናቆማለን? ሰይፍም ቢኖር ነበልባልም ቢኖር የአንበሳ ዋሻም ቢኖር ወይኒም ቢሆን እሳቱ የነካው ፍርሃት በውስጡ የለም። አይሁድ ቀዝቃዞች ናቸው። በምድር አሸዋ መስሎ ያሳየው ከአብርሃም በሥጋ የሚወለዱ የአብርሃምን ሥራ ግን በጣታቸው እንኳን መንካት የማይደፍሩ እነርሱን ከአብርሃም ተወልደናል ይላሉ። የአብርሃምን ሥራ አይሰሩ። አብርሃም የእግዚአብሔር ወዳጅ፣ የእግዚአብሔር ወዳጅ ብቻ አይደለም፣ የሰው ወዳጅ ነው። ያለ እንግዳ የማይበላ፣ ያለ እንግዳ የማይበላ። እነዚህ ግን ከቤተሰቦቻቸው ጋር እንኳን መብላት የማይደፍሩ በቃ እግዚአብሔር ልጆች፣ የሰው ፍቅር የሌላቸው፣ ሁሉን በጥርጣሬ የሚያዩ ሁሉን በመነጽር የሚያዩ አይሁድ ከአብርሃም ተወልደናል ቋንቋ ነው ይሄ መወለድ ቋንቋ ነው። ከትልቅ መወለድ አይደለም ዋናው ትልቅ ሆኖ መገኘት ነው። የእግዚአብሔር ልጆች ገልጬዋለሁ በብዙ ቦታ ሰው ሆኖ መፈጠር አይደለም ቁም ነገሩ ሰው ሆኖ መገኘት ነው ትልቁ ነገር። እኛ ወደን ፈቅደን አይደለም ሰው ሆነን የተፈጠርነው እግዚአብሔር የጸጋ ስጦታ ነው ቸርነቱን፣ ምሕረቱን። ዶሮ ሆኖም እኮ መፈጠር አለ፣ በግም ሆኖ መፈጠር አለ፣ ላምም ሆኖ መፈጠር አለ። ሰው አርጎ ስለፈጠረን ክብር ምስጋና ይግባው ለእግዚአብሔር። ከአብርሃም በስጋ ተወልደዋል፣ የአብርሃምን ሥራ አይሰሩም። ይሄ ትምክት ነው። ይገርማችኋል። የመጣውን የእግዚአብሔር መልእክተኛ ሁሉ፣ የመጣውን ነቢይ ሁሉ እንዳይቀበሉ ጫና የፈጠረባቸው ከእኛ ውጭ ነቢይ፣ ከእኛ ውጭ መልእክተኛ ምክንያቱም ከአብርሃም ዘር ነገስታት ወጥተዋል፣ መሳፍንት ወጥተዋል፣ ካህናት ወጥተዋል፣ ነቢያት ወጥተዋል፣ አገልጋዮች ሁሉ ወጥተዋል። አይሁድ ይሄ ትምክትልባቸው ውስጣል አለ ነቢያት የወጡት ከኛ ነው፣ ካህናት የወጡት ከኛ ነው፣ ነገስታት የወጡት ከኛ ነው። ከኛ ውጭ ሌላ ነቢይ ሌላ መምህር በፍጹም በፍጹም። ይሄ ትምክታቸው ነው። የመጣውን እግዚአብሔርን ሰው በሰይፍ መትረው በእሳት አቃጥለው ከባህር ጨምረው እንዲገድሉ ጫና የፈጠረባቸው። ስንቱን ገደሉ፣ ስንቱን አጠፉ። በቤተ መቅደስና በመሠዊያው መካከል ደብድበው ከገደሉት ከካህኑ ዘካርያስ ጀምሮ እስከ መጀመሪያው ሟች እስከ አቤል ደም ድረስ በምድር ላይ ያፈሰሱት ደም ይደርስባቸዋል ተብሎ ነው የተጻፈው። ገዳዮች ናቸው። ጨካኞች ናቸው። ኢየሱስ ክርስቶስን እንኳን ለመስቀል ሞት አሳልፈው የሰጡ እነሱ አይሁድ። ይሄ ትምክት በልባቸው ነበረ። በዛውስ ላይ አባታችን አብርሃም ከአሕዛብ መካከል እንዲለይ እግዚአብሔር በዘመኑ ምልክት አድርጎ የሰጠው ግርዘት ነበረ። በኦሪት ዘፍጥረት ምዕራፍ 17 ቁጥር 9 ላይ አንተ እኔን ማምለኪ እንዲገለጥ በአንተና በዓለም በሚኖሩት ሰዎች መካከል ምልክት እንዲሆን ኪዳን እንዲሆን ግርዘትን ተሸከም በሰውነትህ ብሎታል። ከዚህ የተነሳ በአብርሃም ቤት ያለ ሁሉ ይገረዝ ነበር። ሎሌውም ቢሆን ገረዱም ቢሆን ልጆችም ቢሆኑ ማንም ቢሆን በአብርሃም ቤት ውስጥ ያለ ይገረዛል። ግርዘት በብሉይ ኪዳን እንደ ጥምቀት ሆኖ ለአብርሃም ዘር ያገለግል ነበር ግን ከአብርሃም አብራክ የተከፈለው ከአብርሃም በፊት የነበረው ከአብርሃምም በኋላ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ከተገለጠ በኋላ ግርዘት በጥምቀት ተተካ። አሁን በአዲስ ኪዳን መገረዝም ቢሆን አለመገረዝም ቢሆን በፍጹም አይሠራም። ምክንያቱም ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ አምስት ቁጥር ስድስት ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሠራ እምነት እንጂ መገረዝም ቢሆን አለመገረዝም ቢሆን አይጠቅምም ብሏል። ስለዚህ ግርዘት በጥምቀት ተተክተዋል። እውነት ነው። እንደ ተስፋው ቃል የአብርሃም ዘር ወራሽ ነው። አይሁድ የአብርሃምን አምላክ እግዚአብሔርን በእውነት ካመለኩ፣ የአብርሃምን ሥራ ከሠሩ ይጸድቃሉ። ግን አይሁድነት ብቻ በራሱ የጽድቅ መስፈርት አይደለም። ቆመ አዲስ ኪዳን ላይ ቆመ። አይሁዳዊ የለም፣ ግሪካዊ የለም፣ ሮማዊ የለም፣ ልጅ የለም፣ ጨዋ የለም። በአንድ ልጁ በኢየሱስ ክርስቶስ አምኖ የተጠመቀ ሁሉ ይድናል። ይሄ ነው ቁልፉ፣ ይሄ ነው ማሰሪያው። እዛ ውጪ ዘር መቁጠር፣ አጥንት መቁጠር፣ ስለ ጎሳ ማውራት እግዚአብሔር ልጆች ተረት ተረት ነው። ሁሉን ነገር ተረት አድርጎታል። የክርስቶስ ሞት ሁሉን ነገር ባዶ አድርጎታል። ሲጀመርም የጸደቅነው እኮ በእኛ ጸሎት አይደለም፣ በእኛ ጽድቅ አይደለም፣ በእኛ ድካም አይደለም። ሁሉም ኃጢአት ሰርተዋል፣ ሁሉም በድለዋል ነገር ግን በክርስቶስ ኢየሱስ በኩል በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ተብሎ ነው የተጻፈው ሮሜ 3 23 ላይ ተመልከቱ እንዲያው በጸጋው እግዚአብሔር ቸርነት ነው የእግዚአብሔር ይቅርታ ቀድሞ የማንግባባ የማንስማማ እርስ በእርሳችንም የማንዋደር ነበር። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ እኛ ስላደረግነው ወይንም በጽድቅ ስለነበረው ስራችን አይደለም ተብሎ ነው የተጻፈው ቲቶ ሶስት ቁጥር አራት ጀምሮ ተመልከቱ። የእግዚአብሔር ልጆች ከአብርሃም መወለድ፣ መልካም አይሁዳዊነት በጎነው ይሁን ግን ይሄ ትምክት ወደ አዲስ ኪዳን ካላመጣን ክርስትናን በልባችን እንድንሸከም ካላደረገን ኢየሱስ ክርስቶስን ንጉሡን በልባችን እንድንሾም ካላደረገን ምን ይረባናል? ምን ይጠቅመናል? ይሄን ነገር ያውቃል እሱ ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ እንኳን ሁላችሁ እንደምታውቁት በኤልያስ ኃይልና መንፈስ ይሄዳል ተብሎ የተነገረለት ታላቅ ሰው አይሁድን የተናገራቸውን ቃል ሁላችሁም አስታውሱ። ይሄን ቃል እኔ አነብላችኋለሁ። በዚህ በማቴዎስ ወንጌል ምራፍ 3 ቁጥር 7 ጀምሮ እንዲህ ነው ያለው። እኔ ከቁጥር አምስት እመለከተዋለሁ። ያን ጊዜ ኢየሩሳሌም፣ ይሁዳም ሁሉ፣ በዮርዳኖስም ዙሪያ ያለ ሀገር ሁሉ ወደ እርሱ ይወጡ ነበር ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር። ዳሩ ግን ከፈሪሳውያንና ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ። በልባችሁም አብርሃም አባት አለን እንደምትሉት አይምስላችሁ፣ እላችኋለሁና ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳለት እግዚአብሔር ይችላል። አሁንስ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል።